ሀገራት ስለሽ ትባላለች። ነዋሪነቷ በዚህ በአሜሪካ ሀገር በሜሪላንድ ግዛት ነው። እንግዳችን ከአመታት ከሀገር ውጭ ከኑሮ በኋላ የፀጉር መርገፍ አጋጥሞታል። ይህንን ችግር ለመቅረፍ ታዲያ የራሷ የሆነ ሹሩባ ከላሙተት የተመረተ የፀጉር ቅቤ ማምረቻ ድርጅትን እንድትከፍትና ለዘመናት የቆየውን የኢትዮጵያውያንን የጸጉር ቅቤ የመቀባት ባህል ከኢትዮጵያ ውጭ ለማስፋፋት እንድትችል አድርጓታል። ከገነት ስለሽ ጋር ቆይታ አድርጌ ነበረ። ቆይታችን የሚጀምረው ገነት ሹሩባ የጸጉር ቅቤን ለመመስረት ምን እንዳነሳሳት ከምታብራረባት ነው። ስለናስረ ጓደኞች፣ ስለ አካባቢ እንግዲህ ለመናገር ከትምህርት እንደተመለስን ሁልጊዜ ፀጉራችን ቅቤ ነው የምንቀባው፣ ከአረብ ጀምሮ ቅቤን ቡድን ምናምን እና ያን ጊዜ ልጅ እያለሽ አታውቂውም፣ ጥቅሙን እንዴት ሃይድሬት እንደሚያደርግ ፀጉር እንደሚያሳድግ ቆዳሽ ደርቆ ከሆነ ደግሞ በሱም እንደሚረዳሽ እንደመታ ብዙ አይነት ቴክስቸር ጸጉር ነው ያለን ኢትዮጵያ። ኪንኪ አለ፣ ደረቅ ያለው አለ፣ ለስላሳ አለ፣ ረዥሙ አለ፣ አጭሩ አለ። ጸጉር ግን ጸጉር ነው። ግን ላይ አንድ ላይ የሚያደርገን ምንድን ነው? ሁላችንም ቅቤ እንቀባለን። እንኳን እኛ ሴቶቹ ወንዶቹ፣ እንኳን አባቶቻችን ቅቤ ይቀባሉ። ለጭንቅላትም ጥሩ ነው ይባላል፣ ለፊትም እንደዛ። እንግዲህ ዋናው ችግሩ ምንድን ነው? ኢትዮጵያን የተመሰረተበት ዋናው እኛ አሜሪካን ሀገር ያለነው ብቻ ሳይሆን የትም ዓለም ያሉ አበሾች በሙሉ በተለይ ሴቶች ህዎቻችን ብጠይቃቸው መጀመሪያ ከኢትዮጵያ እስከወጥወጥተን አንድ አመት ባልሞላ ጊዜ ውስጥ መጀመሪያ ትልቅ ለውጥ የምናየው ጸጉራችን ነው። ጸጉራችን መርገፍ ይጀምራል። ከውሃውም ነው ከአየሩም ነው። አየራቸው አሁን እዚህ እኔ ባለሁበት ሀገር አሜሪካን ሀገር እንኳን ብናይ ግንቦታቸው በጣም በጣም በጣም ያቃጥላል። ዊንተራቸው በጣም ይበርዳል የእንደዛ አይነት ነገር የኛ ቆዳ የእኛ ጸጉር አያውቅም። ምክንያቱም የኢትዮጵያ ወይዘር በጣም ቆንጆ ነው፣ ለሁሉም የሚስማማ ነው። እና ከችግር የተነሳ ነው ያመጣሁት ሹሩባን። ማለት መጀመሪያ ኖቲስ ያደረግኩት ያወቅኩት የጸጉሬ መሳሳት ነው። በተለይ የፊት የፊቱ ሁላችንም የወጣ ነው። በአንድ አመት፣ በሁለት አመት ተከታትለን ነው ጓደኞች፣ የወጣ ነው እና ሁሌ እናወራለን በስልክ ይሄ ነገር፣ ይሄን ገዝተሽ ተጠቀሚ፣ ይሄንን ሻምፖ ገዝተሽ ተጠቀሚ። ስጠቀም አይሰራም፣ ስገዛ ስጠቀም አይሰራም፣ ወይ ጸጉሬ ምናምን እያልኩ እዛ ቦታ ላይ ስደርስ በጣም ከርድዶ ነበረ፣ ጸጉሬ በጣም ከርድዶ በጣም አልቆ ነበር እና ሁሉንም ነገር ከሞከርኩ በኋላ አንድ የቀረኝ ነገር ወደኋላ ኋላ ተመልሼ፣ ቅቤውን እዚህ ሀገር ማግኘት አትችም። በተለይ ኢንቨኛ ስቴት፣ ሜሪላንድ ኦርጋኒክ የላም ወተት አይሸጥም። መሸጥ አይቻልም። ጥሬ ወተት ጥሬ ወተቱ አይቻልም። እንግዲህ ምን ማድረግ አለብን? እኔን እና አንድ ሌላ ሰው ፓርትነሬ እንደዚህ ተነጋግረን ሌላ ስቴት ሄደን አይተን እንደዚህ ኢንዲፐንደንት ገበሬዎች አሉ፣ በትልልቅ ኮርፖሬሽን ያልተጠቃለሉ። ለነሱ ከነሱ ጋር ተነጋግረን ከዛ በኋላ ደግሞ ችግሩ ምንድነው? ሽታ። ከዛ በኋላ ኬሚስቶችን ቀጠርን። ወደ ከሁለት ዓመት በላይ ነው የወሰደብን። አርጋን ኦይል ወይም የአርጋን ዘይት ሲባል ብዙ ጊዜ ከሞሮኮ ባህል ጋር እያያዛል። እንዲሁም ደግሞ ሺያ በተር ወይም ደግሞ የሺያ ቅቤ በተለይ በምዕራብ አፍሪካ ለሰውነትም ለጸጉርም እየተደረገ ጠቀሙበታል እና በጣም የተለመዱ ቅቤዎች ናቸው። ቅቤ ግን የጸጉር ቅቤ በዚህ ደረጃ ለገበያ ቀርቦ ታይቶ አይታወቅም። እንዴት ነበረ አቀባበሉ? በአንዳንዱ በጣም የሚያስቅ ነበረ። መጀመሪያ ለምሳሌ ወደ ፋብሪካ ስንወስድ ምን አይነት ቅቤ ነው የማንጎ ቅቤ ነው የሺያ በተር ቅቤ ነው ምናምን ሲሉን አይ ከላም ወተት ቅቤ ነው ስንላቸው መጀመሪያ የላም ወተት ምክንያቱም ሰምተው አያውቁም በጣም ብዙዎች ነገር ግን ብዙዎቹ የአፍሪካዊ ለምሳሌ አሁን ጋና ሱቅ አለን፣ የኬንያም ደግሞ እየጠየቁ ነው እንደዚህ እንደዚህ። ሳውዝ አፍሪካን በጣም በጣም ብዙዎቹ ይገዛሉ። የደነገጡት እዚህ ያሉት አፍሪካን አሜሪካኖቹ ናቸው። እነሱም የሚያውቁት እንዳልሽው የሞሮካን ኦይል ከሞሮኮ እንደሚመጣና በጣም ጥሩ እንደሆነ የሺያ በተር ከጋና ከሴንትራል አፍሪካ በጣም ብዙ እንደሚመጣ እንደዛ እንደዛ። ነገር ግን የላም ወተት በኋላ ላይ ሳስረዳቸው የምራሻኩን ካለፉ በኋላ አንደርስታንድ ያደርጋሉ። ሌላው ነገር ደግሞ ስለ ቅቤውን ብቻ አይደለም የምንነግራቸው፣ ቅቤውም ኦሪጂኔት ያደረገው ኢትዮጵያን መሆኑን። ኢትዮጵያ ማናት? ከሳውዝ ኮሪያ ኦርደር ይመጣል፣ ከሳውዝ አፍሪካ ኦርደር ይመጣል፣ ከኢትዮጵያም ስልክ ይደወልልናል፣ ከዱባይም ይደወልልናል። ከበጣም ብዙ ቦታ ኢንተረስት አለን፣ እንትን እያደረግን ነው እየላክን ነው ያለ ነው። ነገር ግን ከኛም ውጪም ደግሞ እነዚህ ዩቱብ የሚሰሩ ልጆች የታወቁ ልጆችን ሞክረውት በደምብ ቴስቲፋይ አድርገዋል፣ ተናግረዋል። አዎ፣ በትክክል ነው እንዲህ እንዲህ የተባለው እንዲህ ፕሮሚስ የተደረገው በቶሉ ላይ እንዲህ እንዲህ ፋውንደሯ እንዲህ እንዲህ ብላለች የተባለ የእውነት ነው ያሉት፣ እና ትልቅ ትልቅ ትልቅ አቀባበል ነው። እንግዲህ አሁን በሰው ሀገር ኢሚግራንት የሚባለው ወይም ስደተኛ ነሽ በተጨማሪም ሴት ነሽ፣ በዛ ላይ ደግሞ ለየት ያለ የፈጠራ ምርት ይዘሽ ነው ወደ ገበያ የመጣሽው እና እነዚህ ነገሮች እንዴት ናቸው? እንደው ማጠቃላይ ጥቁር ሴት ሆኖ አዲስ ነገር ይዘው ወደ ገበያ መምጣት በሰው ሀገር ቀላል አይደለም። እንደምታውቂው በአማርኛ በምናገረው አክሰንት ነው እንግሊዝኛ የምናገረው እንግሊዝኛ የመጀመሪያ ቋንቋዬም ስላልሆነ ከመጀመሪያው ጀምረሽ ስትጀምሪ በአስር ጊዜ እየደወልኩኝ ከቻፕ እያደረጉኝ እየደወልኩኝ ተስፋ ሳለ መቁረጥ፣ አይደውሉልሽም። ፋክተሪዎች መልሶ አይደውሉልሽም። ገበሬዎቹ መልሶ አይደውሉልሽም። አክሰንትሽን ሲሰሙ ሲሪየስ አድርገው አይወስድሽም። በዛ ላይ እንዳልሽው ሴት ነኝ፣ ገና ፊቴን ሳያዩ ገና በአክሰንቱ እራሱ አለመግባባት ሁሉ ሁሉ አለ። በጣም በጣም በጣም ውጣ ውረድ አለ። ግን ትልቁ ልዩነቱ አይ ቲንክ ካለማወቅ ነው ካለ መማር ነው ካለማወቅ ነው። የነሱ የራሳቸውም ቢዝነስ ስራን የሚያደርጉ ሰዎች ናቸው። ስለዚህ ከአስር ጊዜ እየደወልኩ እየጨቀጨኳቸው እነሱ ጊዜያቸውን ማጥፋት አይፈልጉም። እና አንድ ቀን ሰልችቷቸው ሲያነሱ ግን አስረዳቸዋለሁ። ይሄን ያለው ይሄን ያለው ግን ሁሉም ነገር መልሶ በክፍያም ጭምር ነው። ይህን ለዚህ መክፈል አለብሽ፣ ለዛ መክፈል አለብሽ። ስለዚህ ሹሩባ ሰክሰስፉል ይሁን አይሁን። ሰው ይውደደው አይውደደው፣ ከማወቄ በፊት ኦልሬዲ እኔ በጣም ብዙ ኢንቨስት አድርገንበታል። ምክንያቱም እኔ ፐርሰናሊ ስለረዳኝ፣ ምክንያቱም ፀጉሬን ስላስተካከለልኝ፣ ምክንያቱም ያደግኩበት ስለሆነ፣ ምክንያቱም ከዛ በኋላ ያው ርሰርች ምናምን ያደርጋሉ። ስትጀምሪ በጣም በጣም ብቸኛ የሚያደርግ ስራ ነው ምክንያቱም አንቺ ነሽ እንዳልኩሽ ትሬዴ ትሬኒንግ ፎቶግራፈር ነኝ የቢዝነስ ሰው አልነበርኩም። ስለዚህ የእንዳንዱን ነገር እንዴት አድርጌ ደውዬ መጠየቅ እንዳለብኝ እንዴት አድርጌ መልሼ እንደገና ቸክን ማድረግ እንዳለብኝ ራሴን ማስተማር ነበረብኝ። እና እኔ እኔው እኔው እኔው እኔው እኔው ብቻ ነበር ለብዙ ጊዜ በጣም ለብዙ ጊዜ። እሺ፣ ስለ ምርት ቆይታ ጊዜ እናወራ ደግሞ ምናልባት ሰዎች ጥያቄ ሊኖራቸው ይችላል። አሁን በኢትዮጵያ የበሰለ ቅቤ ወይም ሽታ ይቀይራል። ቅድም ካነሳ ነው ጋር ምናልባት ይያያዛል። አንድ ምርት ምን ያህል ጊዜ ይቆያል? አዎ በጣም ጥሩ እንግዲህ ቂቤ ለብቻው ሞልዲ ያልሆነ ቦታ ወይም ፀሐይ ላይ ካላስቀመጥሽው ቅቤውን ቁጭ አድርገ ሽፍና አርገሽ ቁጭ ካደረግሽው ቅቤ እስከ መጨረሻው ጊዜ ጊዜ እንኳን ልሰጥሽ አልችልም። አይበላሽም። ቅቤ ቅቤ ነው የሚበላሸው ምንድን ነው ሌላ ነገር ሲቀላቀልበት፣ እጅ ሲነካው ሲገባ ባክቴሪያ ኢንትሮዲስ ሲደረግ ምናምን ነው። ሰው የኛ ምንድን ያደረግነው ነው፣ ኤክስፓይሬሽን እንዴት መኖር አለበት። ሁሉም ፕሮዳክት ላይ የግድ ነው፣ በህግ ነው። እሱ እኛ ያደረግነው አንድ አመት ድረስ መቆየት ይችላል። ብቻ ፀሐይ ላይ አድርጎ ፀሐይ ላይ ካደረጋችሁት ይቀልጣል። ከዛ ቤተሽ ልታስገቢው ደግሞ መልሶ ቀቢያ ይሆናል እንደማንኛውም። ከዛ ውጭ ግን ምንም ችግር የለውም። ነገር ግን እኔ ፐርሶናሊ ሶስት አመት የሆነው ቀቢያ አለኝ ፍሪጅ ውስጥ ያስቀመጥኩት ትንሽ ትንሽ ነው የምትቀቢው፣ እና ጊዜ ጊዜ ይኖርሻል ይሰጥሻል። መጨረሻ ላይ የረሳ ነው ያላነሳ ነው መጨመሪ ትፈልጊው ሀሳብ ካለ እንግዲህ፣ ያው እንዳልኩት፣ ያው በኮሚኒቲው ምክንያት ነው ለዚህ ምን እንትን የምንደርሰው እና በጣም ብዙ ሌሎች እስቴቶችም አሉ። ኢውሮፕም ያሉ በጣም ኢውሮፕ የሚኖሩ ልጆች፣ ሌላ ሌላ ሀገር የሚኖሩ ልጆች በጣም ይሰቃዩ አሉ የፀጉር ቅባት እንደዚህ እንደዚህ ቅቤ አጥተው ለራሳቸው የሚሆን በጣም እኛ እንኳን አሜሪካን ሀገር ያለ ነው ልጆች፣ ትንሽ ምርጫም ሊኖረን ይችላል። ይሄው ሹሩባ ቅቤም ወጥቷል እንደዛ ነገር። ነገር ግን ለምሳሌ ውጭ ያሉት ስቶሮች፣ ትልልቅ ስቶሮቹ አበሻ ኦን የሚያምራቸው ምናምን እነሱ ኦርደር ቢያደርጉላቸው ይደርሳቸዋል። ለነሱ እዚህም ብዙ ሴትም ያሉትም እያንዳንዱን ሽፒንግ እየከፈሉ ምናምን እንትን ከሚሉ አጠገባቸው ያለ ትልቅ ስቶር ካለ ሄደው ኦርደር ቢያደረጉ ለነሱ አርብላቸዋል። እና ያው ፌስቡክም አለን ሹሩባ ኢትዮጵያን ሄርበዘር ብላቸው መግባት ይችላሉ። ኢንስታግራምም አለን ሹሩባ ኢትዮጵያን አለ። እዛም ቢሆን ሹሩባ ለብቻው አይደለም ምናት እውቀት ነው፣ የአያቴም የቅድሚ አያቴም የሁሉም የሁላችንም እውቀት መሆን አለበት። እዛ ጃር ውስጥ ያለው ምክንያቱም ኢትዮጵያዊ ዊ ሪፕሬዘንት ያደርገናል። እንግዲህ መድረስ ያለብኝን እናደርሳለን። ሻምፖም፣ ኮንዲሽነሩ፣ ቅባቱም ወደፊት ይወጣል። ተከተሉን ነው የምንለው። እሺ፣ ሩባ የኢትዮጵያ የጸጉር ቅብ መስራች ሽገነት ስለሺ፣ እግዚአብሔር ስጥልኝ፣ አመሰግናለሁ። እሺ፣ እኔም በጣም አመሰግናለሁ። ሄደን እግዚአብሔር ስጥልኝ።